Voice of America በርካታ ኢትዮጵያውያን ወደ አሜሪካ ሲመጡ ትምህርት የመማር የማደግና ትልቅ ቦታ የመድረስ ሕልም ሰንቀው ነው። ነገር ግን ብዙዎቹ መረጃ ባለማግኘት ወይም ኑሮን ለማሸነፍ በሚያደርጉት ሩጫ ተጠምደው ያሰቡትን ትምህርት ሳያገኙ ይቀራሉ። ሐምራዊት ተስፋ በአሜሪካ አገር የትምህርት እድል ማግኘት ባለመቻላቸው ተስፋ የቆረጡ በርካታ ኢትዮጵያውያን ትምህርት ማግኘት የሚችሉባቸውን መንገዶች በማመቻቸት ለዓመታት ረድታለች። ኢትዮጵያ የቤተሰብ አገልግሎት የሰኘ ኢትዮጵያዊ ቤተሰቦችን በተለይም በኮቪድ ወቅት እርስ በርስ የማገናኘትና የመረጃ ልውውጥ አገልግሎት የሚሰጥ ተቋምም የጋራ መስራች ሆና ታገለግላለች። ሐምራዊትን በኢትዮጵያ ማህበረሰብ ውስጥ እየሰራቻቸው ስላሉ በጎ ስራዎች ያናገረቻት ስመኝሽ ቆይናት ቀጥሎ ይቀርባል። ሐምራዊት አሰፋ በሜሪላንድ ክፍለ ግዛት ውስጥ በሚገኘው የሞንቶጎምሪ ኮሌጅ የማህበረሰብ ትስስር አገልግሎት ባለሙያ ሆና ለበርካታ ዓመታት አገልግላለች። ስራዋም በአሜሪካን ሀገር ከሚኖሩ በርካታ ኢትዮጵያውያን ጋር እንደሚያገናኛት ትናገራለች። ታዲያ ሐምራዊት የመጀመሪያና ሁለተኛ ዲግሪዋን በማህበረሰብ አገልግሎት ተመርቃ ወደ ስራ አለም ከተቀላቀለችበት ጊዜ አንስቶ ያስተዋለችው በርካታ ኢትዮጵያውያን ወደ አሜሪካ ከመጡ በኋላ በትምህርት ራሳቸውን አሳድገው የመስራት ኃይልና ቅም እያላቸው በመረጃ ማጣት ችሎታቸው ተገድቦ ከባድ የኑሮ ውጣ ውረድ እንደሚያሳልፉ ነው። መጀመሪያ ሲመጣ ያው ብዙ ጊዜ ሰው ሁሉ ነገር በአንድ ላይ ሊደራረብበት ና ከሀገር ቤት ጠብቆት የመጣውና እዚህ የሚያጋጥመው በጣም ብዙ ሰው ይለያይበታል። ከዛ ምናልባት ስንመጣ ደግሞ የሚቀበሉ ሰዎች እነሱ ራሳቸው በራሳቸው በጣም በህይወት የተጠመዱ ሊሆኑና እንደምንፈልገው የምንፈልገውን ኢንፎርሜሽን ላያውቁትም ላይሰጡንም ይችላሉ። ከዛ የቀን የቀን ኑሮውን ሲል ያንን አስቦት ይዞት የመጣውን ትልቁን ህልም ሳያውቀው እየጣለ ይመጣል እና አይ አልችልም፣ ማለት ነው ምን ብዬ ነው ይህን ነገር ይዤ የመጣወት ወደሚለው ወደ ተስፋ መቁረጥ፣ ብዙ ሰዎች ትላልቅ ፖቴንሻል ያላቸው ሰዎች ይመጣሉ። ነገር ግን ብዙዎች እንደ ቀላል የማያዩት የአሜሪካን ኑሮ ከባድ የመምሰሉን ያክል በርካታ እድሎች ያሉበት ሀገር መሆኑን ሀምራዊት አገልግሎት ለምትሰጣቸው ኢትዮጵያውያን ዘወትር የምታስረዳው ነው። በጣም በጣም በጣም ሰዎች ህይወታቸው ሊለወጥበት የሚችል ብዙ ኦፖርቹኒቲ አለ። ካሰቡት በላይ ሊሄዱበት ያቀዱበት ቦታ ሊደርሱበት፣ ኢቨን ኢትዮጵያ ከነበራቸው በላይም ራሱ ሊደርሱበት የሚችል ብዙ ኦፖርቹኒቲ አለ። ግን ዋናው ነገር ምንድን ነው? ያንን ሪሶርስ እና ኦፖርቹኒቲ ማገናኘት መቻል፣ ያ ነው በጣም ኢምፖርታንት ለምሳሌ ሀምራዊት በምትሰራበት የሞንቶጎምሪ ኮሌጅ በተለይ በኮሮና ወረርሽኝ ምክንያት ሰዎች ከየቤታቸው ሆነው ሊማሯቸው የሚችሏቸው ነጻ ትምህርቶችና በርካታ ሙያዎችን መሰልጠን የሚችሉባቸው ነጻ የትምህርት እድሎች እንዳሉ ሀምራዊት ትገልጻለች። የነጻ የኮምፒውተር ክላስ እንሰጣለን ኮምፒውተር መማር ለሚፈልጉ ከዛ ደግሞ ኮምፒውተር ፎር ዘ ወርክ ፕሌስ የሚባል ኤክሴል፣ ፓወርፖይንት እንደዛ ለመማር ለሚፈልጉ ስኮላርሽፖች በተለያየ ጊዜ የሚወጡ ብዙ አሉ ልክ በጤና ዙሪያ መማር ለሚፈልጉ ይሄ አፓርትመንት ሜንቴነንስ ምናምን የሚባሉ አጫጭር ኮርሶች አሉ በዛ ዙሪያ መማር ለሚፈልጉ እንደዚህ በየተለያየ ጊዜ የሚወጡ ስኮላርሽፖች አሉ ከዛ እንትን ከትምህርት ቤቱም ውጭ አሉ የተለያዩ ሪሶርሶችንም እንደዚሁ ለማቅረብ እየሞከርን ነው። እንግዲህ አንድ ወጣት ወደ አሜሪካን ሀገር ሲመጣ ወይም ደግሞ እዚህም ያለ ሰው ሊሆን ይችላል ትምህርት መማር እፈልጋለሁ ብሎ ሲያስብ በምን መልኩ ነው እነዚህን መረጃዎቹ ማግኘት የሚችለው? ምን ማድረግ አለበት? አንድ ሰው የራሱ ጥረት እስከምን ድረስ መሆን አለበት? የኛ ነገር መጠየቅ በጣም ኢምፖርታንት ነው። ምክንያቱም የሚጠይቅ ሰው ነው እንትን የሚያደርገው። ከዛ ሌላ የምመክረው ምንድን ነው ወጣቶችን በተቻለ መጠን ስራቸው ከውጭ ሀገር ሰው ጋር የሚያገናኛቸው ስራ መያዝ በጣም ኢምፖርታንት ነው። ምክንያቱም ሪሶርሱ እኛ ኮሚኒቲ ላይ ብቻ ሳይሆን ውጭ ነው ያለው እና የሚያገናኛቸው ስራ መስራት በጣም ኢምፖርታንት ነው። ቋንቋ ላይ መስራት በጣም ኢምፖርታንት ነው። በማውራት ነው ቋንቋ የሚለመደው እና እዚህ ሀገር ደግሞ በጣም ብዙ ነገር በቋንቋ ከዛ ሶፍት ስኪል በሚሉት ኢንተርቪው ላይ ሲሄድ ስራውን አሳምሮ ማቅረብ ቮለንቲር በጣም በጣም ኢምፖርታንት ነው። ምክንያቱም እኔ በጣም ብዙ ሰዎች አውቃለሁ በቮለንቲር ጀምረው ስራ ያገኙ በጣም ብዙ ሰዎች አውቃለሁኝ። ከዛ መጨረሻ ላይ ደግሞ አብረናቸው ጊዜ የምናሳልፋቸው ሰዎች ማተር ያደርጋሉ። በተቻለ መጠን ለመለወጥ የሚፈልጉ ወይ ደግሞ እኛን የሚያበረታቱን ሰዎች ራሳችንን ሰራውን ብናደርግ ጥሩ ነው። ላለ ሀምራዊ ትምህርታቸውን መቀጠል ለሚፈልጉ ኢትዮጵያውያን መንገዱን ከማመቻቸት በተጨማሪ ካለፈው ዓመት ጀምሮ በርካታ ኢትዮጵያውያን በሚገኙበት በዲሲ ሜሪላንድ፣ እና ቨርጂኒያ ለሚኖሩ የሚያገለግል ኢትዮ የቤተሰብ አገልግሎት የተሰኘ መንግስታዊ ያልሆነ ተቋም ውስጥም እያገለገለች ትገኛለች። ተቋሙ በዋናነት የተቋቋመው ማህበረሰቡ እርስ በእርሱ እየተገናኘ እንዲረዳዳ ለማገዝ ሲሆን በተለይ ሴቶች በየሁለት ሳምንቱ እየተገናኙ በተለያዩ ጉዳዮች ላይ የሚወያዩበት ልዩ ፕሮግራሞችንም ያዘጋጃሉ። በተለይ በኮሮና ምክንያት እቤት ከመዋል ጋር በተያያዘ ብዙ ኢትዮጵያውያን በትዳራቸው፣ በልጆቻቸው እንዲሁም ከራሳቸው ጋር የተያያዙ ችግሮች ይገጥሟቸዋል። ሐምራዊትም እንዳስተዋለችው የተለመደው ማህበራዊ ትስስር በመላላቱ በርካቶች ለአእምሮ ጭንቀት ይዳረጋሉ። እቤት መውጣት ስለማይችሉ ባለው ጭንቀት ከኮሮና ጋር በተያያዘ የአእምሮ ጭንቀት ውስጥ የገቡ እናቶች አጋጥመውኛል። ኮሚኒኬሽን፣ የባልና ሚስት ችግር በዚህ ባለው ነገር ምክንያት የበለጠ ውጥረት በትዳራቸው ላይ ያጋጠማቸው ሰዎች አጋጥመውኛል። በልጆቻቸው እቤት በመዋል ከሰው በመለየት አሁን አንዲት እናት እየነገረች ነበር እና ድሮ መውጣት የሚወድ መጫወት የሚወድ ልጅ ነበረ እቤት እንደዚያው መሆን ለምዶ፣ በቃ አሁን ውጭ መውጣት አይፈልግም። እና እንደዚህ አይነት ነገር ትሰሚያለሽ። ምክንያቱም የእኛ ኮሚኒቲ በጣም ሶሻል የሆነ ኮሚኒቲ ስለሆነ እሱ ሲያጡ ወላጆችም ልጆችም በተለያየ መንገድ ሲጎዱ ታያለሽ። በኢትዮ የቤተሰብ አገልግሎት ምክንያት በአሜሪካ የሚኖሩ ኢትዮጵያውያን በጤና፣ በስደተኛ አገልግሎት፣ ልጅ አስተዳደግ ና የመሳሰሉ ጉዳዮች ችግራቸውን መጋራት ሀሳብ መለዋወጥ ብሎም የባለሙያ ምክር ማግኘት ችለዋል። ሀምራዊትም ተቋሙ ወደፊት ይበልጥ በጎ ፈቃደኞችን በማሳተፍ የማህበረሰቡን ችግር የመቅረብ ስራዎችን እንደሚቀጥል ነግራናለች። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። No way.